ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ የኢትዮጵያ ማኅበረሰቦች የሲቪል ማኅበራት አደራጅነትና የመብትና የፖለቲካ እንቅስቃሴ መሪነት እንዲሁም

ከተለያዩ ከተሞች የመጡ ተሳታፊዎች የተገኙበት ሰላማዊ ሰልፍ ዛሬ ዋሽንግተን ዲሲ ውስጥ ተካሄደ። እኛ ደግሞ ከዛ አገር ወጣን እንጂ አገራችን ከውስጣችን አልወጣም። መብታችን ነው። ፉል ራይት አለን፣ ሙሉ መብት አለን። ለሀገራችን ለመሟገት ለሕዝባችን ለሚገደለው መናገር ሙሉ መብት አለን። አስተያየቱን ለአሜሪካ ድምፅ የሰጠ በሰልፉ የተገኘ ተሳታፊ ነው። ዝርዝሩ ዘገባው በእለቱ አብይ ርእስ ከተጠናከር ውስጥ ውስጥ ዜናውን ተከትሎ ይቀርባል።

እንደምናመሻችሁ፣ አድማጮቻችን። ዛሬ ሐሙስ መስከረም 19 2009 ዓ.ም ም የምናስተናግዳችው አሉላ ከበደና አዲሱ አበበ፣ አቀናባሪው ንጉሱ ታምሬ፣ የስርጭት መሐንዲሱን በቦታው ተሰይሟል። አብረን እናመሻለን። በቅድሚያ ዜና አላሰሙ።

በዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ ቀደም ሲል እንደገለጽነው በተለያዩ የኢትዮጵያ ማህበረሰቦች የሲቪል ማህበራት አደራጅነትና የመብትና የፖለቲካ እንቅስቃሴ መሪነት እንዲሁም ከተለያዩ ከተሞች የመጡ ተሳታፊዎች የተገኙበት ሰላማዊ ሰልፍ ተካሂዷል። የሰልፉ ዋና ዓላማ የኢትዮጵያ መንግስት በዜጎች ላይ ያደርሰዋል ያሉትን የሰብአዊ መብት ረገጣ፣ ግድያና ስርዓት እንዲያቆም ለዚህ ደግሞ የፕሬዚዳንት ኦባማ አስተዳደር ግፊት እንዲያደርግ የሚጠይቅ ነው። የዩናይትድ ስቴትስ መንግስት የሚያደርገው የገንዘብ ድጋፍ

ዜጎችን ለመግደል እንዳያገለግል ቁጥጥር መደረግ እንዳለበትም የሚጠይቅ መሆኑን አስተባባሪዎቹ ተናግረዋል። መጽሔት ዘገባ ያክልበታል። በኋላ ላይ

እንደ አውሮፓውያን የዘመን አቆጣጠር ከመስከረም ሶስት ቀን አንስቶ ወደ ሰላሳ ሺህ የሚጠጉ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ኮሚሽኑ እንዳለው በቀን አንድ ሺህ ደቡብ ሱዳናውያን ኢትዮጵያ ይገባሉ። እስክንድር ፍሬው ዝርዝሩን ይዘዋል።

የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዛሬ ያወጣው መግለጫ እንደጠቆመው ኢትዮጵያ ጋምቤላ የደረሱት ደቡብ ሱዳናውያን 29769 ናቸው። ይህም እንደ አውሮፓውያን አቆጣጠር ከመስከረም 3 ጀምሮ ማለትም አንድ ወር ባልሞላ ጊዜ ውስጥ መሆኑን አስረድቷል። በቀን በአማካኝ አንድ ሺህ ስደተኞች ወደ ጋምቤላ እየመጡ መሆኑንም ጠቁሟል። ወደ ኢትዮጵያ እየገቡ ካሉት ደቡብ ሱዳናውያን ስደተኞች 80 ከመቶ የሚሆኑት ከአፕር ናይል

17 ከመቶ የሚሆኑት ደግሞ ከጆንግሌ መሆናቸውን መግለጫው አስረድቷል። እንደ መግለጫው ሰሞኑን የገቡትን ጨምሮ 311 ሺህ ደቡብ ሱዳናውያን ስደተኞች በኢትዮጵያ ይገኛሉ። የእነዚህን ስደተኞች ፍላጎት ለማሟላት 113 ሚሊዮን ዶላር እንደሚያስፈልግ ያመለከተው ኮሚሽኑ እስካሁን የተገኘው 10 ከመቶ መሆኑን ነው ያስታወቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። እናመሰግናለን እስክንድርን።

የሱዳን መንግስት ዳርፉር ውስጥ ኬሚካዊ ጦር መሳሪያ ተጠቅሟል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ወነጀለ። ካለፈው የአውሮፓውያኑ ጥር አንስቶ ዳርፉር ውስጥ የሚገኙ የጀበል ማራ አካባቢ ነዋሪዎች

ቆዳቸውን እንደሚያሳክካቸውና እየተቀረፈም እንደሚወድቅ ደም የተቀላቀለ ትውከት እንዳለባቸው፣ የዓይን ብርሃናቸውን እስከ ማጣት ያደረሰ ችግር እንዳገጠማቸው፣ ተቅማጥና የመተንፈስ ችግር እንደታየባቸው ተዘግቧል። እነዚህ ሁሉ ይላል አምነስቲ፣ የሱዳን መንግስት ኬሚካል ጦር መሳሪያ ወይም መርዝ በመጠቀሙ የተፈጠሩ ችግሮች ናቸው። እንደ የሰብአዊ መብት አስከባሪው ድርጅት ገለጻ ከሆነ ሕፃናትን ጨምሮ እስከ 250 ሰዎች

ኬሚካል ጦር መሳሪያ በሚያስከትለው ጠንቅ ተመርዘው ሞተዋል። በብዙ መቶዎች የሚቆጠሩ ደግሞ የአካል ጉዳት ደርሶባቸዋል። ቪኦኤ ለሁለት የሱዳን መንግስት ባለስልጣናት ያደረጋቸው የስልክ ጥሪዎች እስካሁን አልተመለሱም። ይሁንና ሮይተርስ የዜና አውታር እንደዘገበው በተባበሩት መንግስታት የሱዳን አምባሳደር የአምነስቲ ሪፖርት መሰረተ ቢስ ነው ይላሉ።

የተባበሩት መንግስታት ድርጅት ሀገሬ ላይ የጣለውን የጦር መሳሪያ እቀባ እንዲያነሳ እፈልጋለሁ ሲሉ የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት አስታወቁ። ፎስቲን አርቻኒ ቱድራሪ ለአሜሪካ ድምጽ የፈረንሳይኛ ክፍል በሰጡት ቃለ ምልልስ እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም የተጣለው ማዕቀብ በወቅቱ ቢረጋገጥም በአሁኑ ወቅት ያለው ሀቅ ግን እንደዚያ ያለመሆኑን ነው ያመለከቱት። ምርጫ ተካሂዶ ህጋዊ መንግስት መመስረቱን የገለጡት ፕሬዚዳንቱ

ያለ ጦር መሳሪያ ወይም ጦር መሳሪያ አልባ ወታደር መመስረት ስለማንችል ዲሞክራሲያዊ ተቋማትን እያቋቋምን ነው ሲሉም አመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። እንደ አውሮፓ አቆጣጠር መስከረም 1 2001 ዓ ም ለተፈጸመው የሽብር ጥቃት የተጎጂዎች ቤተሰቦች በሳዑዲ አረቢያ መንግስት ላይ ክስ መመስረት እንዲችሉ የዩናይትድ ስቴትስ ተወካዮች ምክር ቤት አጸደቀ።

ህጉን በስልጣናቸው ውድቅ እንደሚያደርጉት ፕሬዚዳንት ባራክ ኦባማ ዝተው የነበረ ቢሆንም ምክር ቤቱ ህጉን ያሳለፈበት የድምፅ ብዛት ያንን የፕሬዚዳንቱን ስልጣን ማቆም የሚችል ሆኗል። ባራክ ኦባማ በፕሬዚዳንታዊ ስልጣናቸው ያሳለፉትን ህግ በኮንግረሱ ውድቅ ሲደረግ የትናንቱ የመጀመሪያ ነው ተብሏል። በዚህ ላይ መጽሔት ወደኋላ ዘገባ ይኖረዋል።

ለሰሜን ሰሜን ሶሪያ ከተማ አሌፖ ዩናይትድ ስቴትስ እንደምትሻው የረጅም ጊዜ ሳይሆን የ48 ሰዓታት ብቻ የተኩስ አቁም ውል እንዲደረግ እንደምትሻ ሩሲያ አስታወቀች። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌ ራያኮቭ እንደገለጡት ለሳምንታት የሚቆይ የተኩስ አቁም ውል ከተደረገ ነውጠኞቹ እንዲደራጁ ጊዜና ፋታ ይሰጣል።

የሩሲያው ባለስልጣን አስተያየት ይፋ የሆነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ለሩሲያዊ አቻቸው ሰርጌይ ላብሮቭ ሞስኮ አሌፖ ላይ የሚካሄደውን ግድያ ካላስቆመች ዋሽንግተን ሶሪያን አስመልክቶ ከሩሲያ ጋር ያደረገችውን የጋራ ስምምነት ለማቆም ትገደዳለች ሲሉ የተናገሩትን ተከትሎ ነው። ነገ አርብ በሚፈጸመው የቀድሞ የእስራኤል ፕሬዝዳንትና ጠቅላይ ሚኒስትር ሺሞን ፔርዝ የቀብር ስነ ስርዓት ላይ ለመገኘት የፍልስጤማውያኑ ፕሬዝዳንት ሙሐመድ አባስ ወደ ኢየሩሳሌም እንደሚሄዱ ገለጡ።

አንድ ከፍተኛ የፍልስጤማውያን ባለሥልጣናት እንደተናገሩት ፕሬዚዳንት አባስ በቀብሩ ላይ ፍልስጤማውያን ሰላም ፈላጊዎች መሆናቸውን የእስራኤል ሕዝብ እንዲገነዘብና እንደ ሺሞን ፔሬዝ የመሰሉ የሰላም ሰዎችን ጥረት እንደሚያደንቁ መልእክት ያስተላለፉ ተብሎ ይጠበቃል። እንደ አውሮፓ ቆጣጠር በ2010 ጀምሮ እስራኤልን ያልጎበኙት አባስ ትናንት ረቡዕ ለሚስተር ፔሬዝ የሀዘን መግለጫ ሲልኩም የመጀመሪያው አረብ መሪ ናቸው።

የዮርዳኖሱ ንጉሥ ዳግማዊ አብደላ ዛሬ ሐሙስ ለእስራኤል ህዝብ ሐዘናቸውን መግለጣቸው ይታወቃል። ብዙ የአረብ አገሮች ከእስራኤል ጋር ካላቸው የቆየ ቅራኔ የፔሬዝን ሞት በአርምሞ ነው ያለፉት። ይሁንና በርካታ ምዕራባውያን መሪዎች የሐዘን መግለጫዎችን አስተላልፈዋል። የቀድሞ ፕሬዚዳንት ቢል ክሊንተን ደግሞ ዛሬ ሐሙስ ኢየሩሳሌም ገብተዋል። ክሊንተንና የፍልስጤማውኑ መሪ አባስ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እና ከበርካታ የዓለም መሪዎች ጋር ሆነው

በዓርቡ የቀብር ስነ ስርዓት ላይ እንደሚገኙ ታውቋል። በመጨረሻም ከፓኪስታን ጋር በሚያዋስነው ድንበር አካባቢ በሚገኙ ተጠርጣሪ ነውጠኞች ላይ ዛሬ ከባድ ጥቃት ማካሄዱን የህንድ ጦር ኃይል አስታወቀ። እስላማባድ ግን ዝም ብሎ ተባራሪ ተኩስ ነው በማለት ህንድ አካሄድኩ ያለችውን ጥቃት

አጣጥሏል። ይህ ተፈጸመ የተባለው የህንድ ጥቃት ባለፈው ወር ካሽሚር አካባቢ ከተካሄደውና አስራ ስምንት ወታደሮች ከተገደሉበት እርምጃ የተከተለ መሆኑን ተመልክቷል። የህንድ ወታደራዊ ኦፕሬሽን ዲሬክተር ጀኔራል ራኒባር ሲንግ በጋዜጣዊ መግለጫ ላይ ዛሬ ሐሙስ ሲናገሩ እርምጃው በአማጽያ ላይ የተቃጣ ጥቃት ነው ብለውታል። አድማጮች፣ ለዜና የተመደበው ክፍለ ጊዜ አበቃ።

ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አሉላ ከበደና አዲሱ አበበነን በዓለም ዜና የጀመረው የዛሬ ሐሙስ መስከረም 19 2009 ዓ.ም ፕሮግራማችን በ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ቆየት ብሎ ከሚቀርቡ ዝግጅቶች አንዱ

But the outlook was a slowdown to 1 ይህ እድገት እየቀነሰ እንደሚመጣ ያሳያል። ለመጪዎቹ 2 ዓመታት 8 ነጥብ 1 እና 7 ነጥብ 7 ከመቶ ይሆናል እድገቱ። የተባበሩት መንግሥታት የልማት ፕሮግራም አጥኚው ኃይሌ ክብረት የሰጡት ትንተና ነው። ወቅታዊ የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያው የፋይናንስና የኢኮኖሚ ትብብር ሚኒስቴር ዴታ ይናገራሉ።

The current situation in the country has nothing to do with the projections of growth. በወቅታዊ የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። የፖለቲካ ህውከት በኢኮኖሚ ላይ ጫና የለም ተብሎ ሲነገር የመጀመሪያ ጊዜ መሆኑ ነው። እኚህኛው ደግሞ የመጣን የሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን ቀዳሚው የዕለቱ አብይ ርዕስ ነው።

እዚህ ዋሽንግተን ዲሲ ውስጥ ዛሬ በተለያዩ የኢትዮጵያ ማህበረሰብ አባላት የሲቪል ማህበራት አደራጅነት አደራጅነትና የመብትና የፖለቲካ እንቅስቃሴ መሪነት

እንዲሁም ከተለያዩ ከተሞች የመጡ ተሳታፊዎች የተገኙበት ሰላማዊ ሰልፍ ተካሂደዋል። የሰልፉ ዋና ዓላማ የኢትዮጵያ መንግስት በዜጎች ላይ እያደርሰዋል ያሉትን የሰብአዊ መብት ረገጣ፣ ግድያና እስራት እንዲያቆም እዚህ ደግሞ የፕሬዝዳንት ኦባማ አስተዳደር ግፊት እንዲያደርግ የሚጠይቅ ነው። የዩናይት ስቴትስ መንግስት የሚያደርገውን የገንዘብ ድጋፍ ዜጎችን ለመግደል እንዳያገለግል ቁጥጥር መደረግ አለበት የሚጠይቅ መሆኑንም አስተባባሪዎቹ ይናገራሉ። ሰልፉን የተከታተለችው

ሲዮን ግርማ ናት። የአሜሪካ መንግስት አምባገነን ለሆነው የኢትዮጵያ መንግስት የሚያደርገውን ድጋፍ ሊያቆም ይገባል። የኢትዮጵያ መንግስት በዜጎች ላይ የሚያደርሰውን የሰብአዊ መብት ጥሰት እንዲያቆምም የአሜሪካ መንግስት ግፊት ሊያደርግ ይገባል።

በኢትዮጵያ ዲሞክራሲ የለም በኢትዮጵያ የመናገር ነጻነት የለም በኢትዮጵያ ፍትህ የለም በኢትዮጵያ ዲሞክራሲ ነፃነትና ፍትህ እንዲኖር እንፈልጋለን በኢትዮጵያ ግድያ ይቁም በኦሮሚያ በአማራ በኮንሶ በጋምቤላ እና በሌሎች አካባቢዎች ሰላማዊ ዜጎች ላይ የሚፈጸም ግድያ እንዲቆም እንጠይቃለን

አቶ በቀለ ገርባ እነ ኦልባና ሌሊሳን ጨምሮ የኦሮሞ እስረኞች ከእስር ሊፈቱ ይገባል በእስር ላይ የሚገኙ ኢትዮጵያውያን ይፈቱ የሚሉት ሰልፈኞቹ ሲያሰሟቸው ከነበሩ መፈክሮች የተወሰኑት ናቸው ከሰልፉ አስተባባሪዎች አንዱ አቶ ተሸቴ ዋቆን የተቃውሞ በማን እንደተዘጋጀ ማን እንደሆነ ሰልፉን ያስተባበረው እና በምን አላማ እንደተዘጋጀ ጠይቂያቸው ነበር

ሰልፉ የተዘጋጀው በብሔርና ብሔረሰብ በጠቃላይ ዩናይትድ ስቴት የሚኖሩ የኦሮሞ ማህበረሰብ የሆኑ ማህበረሰቦች አንድ ላይ መጥተው በትብብር እንደዚሁም ደግሞ የአማራ የኦጋደን ና ሌላው በኢትዮጵያ ውስጥ የተጨቀኑ ማህበረሰቦች የተሳተፉበት ታላቅ ሰልፍ ነው፣ እዚህ እየተካሄደ ያለው ይሄ ሰልፍ በ2016 የመጨረሻ የኦባማ ዘመን ወደ መጨረሻ የመመጣበት

እንደዛውም ደግሞ ኤሌክሽን የሚካሄድበት ጊዜ ስለሆነ በተለይ በኢትዮጵያ የዘረፋና የግድያ ያለ አግባብ ያለ ምክር ቤት ያለ ርኅራሄ የሚገደሉ መሬታቸው ተቀምቶ የሚሸጥ እነዚህ እንዲቆም ነው እየጠየቅ ነው ያለ፣ ነው እና ልጆች እዛ የሚያድጉ የኦሮሞ ህዝብ እዛ በሰፊው መሬት ላይ አለ። የመሬቱ ተጠቃሚ ማሆን ስገባው ለማኝ ማሆን ያለበትም ይሄ ማቆም አለበት።

አቶ የሸት አያይዘው እንደገለጹት ዋና ጥያቄያቸው የዩናይትድ ስቴትስ መንግስት በኢትዮጵያ መንግስት ላይ ግፊት እንዲያደርግና የሚያደርገውንም ድጋፍ ተጠያቂነት ያለበት እንዲሆን ማድረግ በመሆኑ ከሰልፈኞቹ የተወከሉ ስልሳ አባላት በዩናይትድ ስቴትስ የተወካዮች ምክር ቤት ለህግ መምሪያና ለህግ መወሰኛ ምክር ቤት አባላት ሁኔታውን ሊያስረዱ እንደገቡ ገልጸው፣ ሰልፈኞችም በምክር ቤቱ ደጃፍ፣ በአሜሪካ ውጭ ጉዳይ መስሪያ ቤት፣ በዓለም ባንክና

ና በዋይት ሀውስ ተቃውሟቸውን እንደሚያሰሙ ተናግረዋል። ከተቃውሞ ጎን ለጎንም ጥያቄዎቹን የያዙ ደብዳቤዎችን እንደሚያስረክቡም አስረድተዋል።

ከሰልፉ ተሳታፊዎች መካከል 18 አመት በእስር እንዳሳለፉ የገለጹልኝ ወይዘሮ አስሊ መሐመድ ወይም አስሊ ኦሮሞ በሚል ቅጽል ስም እንደሚታወቁ የገለጹት ከዋሽንግተን ከቴክሳስ ዋሽንግተን ድረስ ለተቃውሞ ያመጣቸው ምክንያት የኢትዮጵያ መንግስት በዜጎች ላይ እየፈጸመ የሚገኘው የሰብአዊ መብት ጥሰት መሆኑን ገልጸዋል። ህዝብ መገደሉ የዓለም ሚዲያ የተቆጣጠረ ነው ይሄ።

እስር ቤት ሳይቀር ሰው በዜግነቱ ላይ እሳት አያቃጥልም። ነገ ለዚህ መንግስት ተስፋ ነኝ። የዚህ መንግስት ይህን ህዝብ ነው የማስተዳድረው የሚል ሰው እስር ቤት ያለውን አስራ ስምንት አመት ነው የታሰርኩት። እዛ እስር ቤት ውስጥ እኔ ሞት ፍርድ የተፈረደብኝ ሴት ግን እዛ ውስጥ ትቼ የመጣኋቸው ሰዎች በእስር ቤት ውስጥ ሲጋዩ ነው ውስጤን ተካክተው ምንም ቢሆን ከወገኖቼ ጋራ

ኢትዮጵያ ህዝብ በኦሮሚያ ክልል አመት ሆኗል ግድያ ከተፈጸመ በጎንደር በጎጃ እንደዛ በሁሉም አገር ላይ ግድያ የተገፈጸ ወይዘሮ አስሊ አክለው ግድያን ሰልፉ ላይ የተገኙት ግድያን በማውገዝ እና የአሜሪካ መንግስት የታክስ ከፋዮችን ገንዘብ ለኢትዮጵያ መንግስት ጥይት መግዣ እንዳያውል ለመጠየቅ ነው ብለዋል። አንድ ሌላ የሰልፉ ተሳታፊ ለምን

ሰልፉ ላይ እንደተገኙ ጠይቂያቸው ነበር። እኔ የመጣው ከዳለስ ቴክሳስ ነው። ስሜ መሐመድ አድም ቡሴ ይባላል። እዚህ የመጣ ነው በኢትዮጵያ የሚደረገውን ወንጀል፣ የሰው መግደል፣ የሰው ማጥፋት፣ የሰው ማሰር፣ ሰብአዊ መብት የመርገጥ በዛ ሀገር ውስጥ የሚካሄደውን ጄኖሳይድ የማጋለጥ ነው። በተለይም በተለይም የኢትዮጵያ መንግስት አሁን ያለው የቲፒኤልኤፍ ሪጅም ስልጣን ከያዘበት ጊዜ ጀምሮ ነጮችን ሲያታልል ቆይተዋል

ህዝቡን ሲያታልል ቆይተዋል ራሱን ማታለል ጀምረዋል አባሎቹንና ራሱን ማታለል ጀምረዋል ይሄንን ለዓለም ህዝብ ማጋለጥ ነው እነዚህ ሰዎች ዴሞክራሲን እናመጣለን ጊዜ ስጡን ብለው ላለፉት አመታት ውጭ ያሉትን ሰዎች ጠይቁ ቆይተዋል እነዚህ ሰዎች ሀያ አምስት አመት ጊዜ ተሰጥቷቸዋል ሀያ አምስት አመት አይደለም ሀምሳ አመት ብሰጣቸው መቶ አመት ብሰጣቸው ባህርያቸው

ዲሞክራሲን ሊያመጣ የሚችል አይደለም። ይሄንን አውቆ የአሜሪካ መንግስት ሀሳቡ መቀየር አለበት ፣ ዳይሬክሽኑ መቀየር አለበት፣ ከህዝቡ ጋር መቆም አለበት። ዲሞክራሲ በዛ ሀገር ውስጥ እንድኖር ነጻነት፣ ፍትህ፣ ርትዕ በዛ ሀገር ውስጥ እንድኖር ያንን መንግስት እንዲሄድ የማድረግና ከህዝቡ ጎን የመቆም ግዴታ እንዳለበት ለማሳወቅ ነው የመጣ ነው።

አቶ ፊጣ ሞቴ የተባሉ ከሂውስተን ቴክሳስ የመጡ ሌላ ተሳታፊ ለኢትዮጵያ መንግስት በዜጎች ላይ እያደረሰ ያለው የመብት ጥሰት ሙሉ መረጃ እንደሚደርሳቸው ገልጸው፣ አሁን መንግስት ለዋሽ ቢል እንኳን ቴክኖሎጂው የማያስዋሽበት ደረጃ ደርሷል ብለዋል። የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያውያን በመረጃ ላይ ያልተመሰረቱና የኢትዮጵያን እድገት የማይፈልጉ ናቸው በሚል እንደሚከስ ጠቅሼ ጠይቂያቸው ነበር።

ኢትዮጵያ ለዛ ላሁን ለሚገዛው መንግስት ከአምላክ በኃላፊነት የተሰጠች አይደለችም።

የህዝብ ተወካይ ከሆኑ መቶ በመቶ ደፍነን ያሸነፍ ነው ምርጫ እያሉ መቶ በመቶ ር በአንድ አመሳይ በማይደርስበት ጊዜ ሪጀክት ሲሆኑ ይህም የሚያመለክተው አንድ እንደገና እኛ ደግሞ ከዛ ሀገር ወጣን እንጂ አገራችን ከውስጣችን አልወጣም። መብታችን ነው። ፉል ራይት አለን። ሙሉ መብት አለን። ለሀገራችን ለመሟገት፣ ለህዝባችን ለሚገደለው መናገር ሙሉ መብት አለን። ማንም ለእነሱ የግል ኢትዮጵያ ሰጣቸው?

የሁላችንም አገር ናት። ስለዚህ ዲያስፖራ ብሎ ህዝቡን ለመለያየት እኛ ምን ጊዜ ተርፎን አይደለም። ስራችንን ጥለን ሰላማዊ ሰልፎተን በየጊዜው ምንጮኸው እዛ ላይ የሚደርሰው አትሮሲቲ ቤተሰቦቻችን አሉን። ዊ ሃብ ኢሚዲየት ፋሚሊ ዴር ማይ ማም ኢስቴር ማይ ዳድ ኢስቴር ሶ ይሄ ህዝብን ለመለየት ላ 26 ዓመት የጠቀሙበት ሲስተም ነው። አይሰራም ከእንግዲህ

በቅርቡ ለአሜሪካ ድምጽ ቃለምልልስ የሰጡት የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስ መንግስት በኢትዮጵያ ያለውን የሰብአዊ መብት ሁኔታ በተለይ በዜጎች ላይ የሚደረጉ ግድያዎችና ስርዓቶችን እንደሚያወግዝ ገልጸው ከኢትዮጵያ መንግስት ባለስልጣናት ጋርም ሁኔታዎች እንዲስተካከሉ እየተመካከሩ እንደሆኑ ተናግረዋል። ሆኖም እርዳታን በተመለከተ ግን በአጋርነት ለመስራት ዝግጁ መሆናቸውን ገልጸዋል። በሌላ በኩል

ዩናይትድ ስቴትስ ኮንግረስ በኢትዮጵያ ያለውን የሰብአዊ መብት ጥሰት አስመልክቶ ኤችአር 16 የሰብአዊ መብት ውሳኔ 16 የሚባል በንዑስ ኮሚቴው ማሳለፉ ይታወሳል።

የመጽሔቱ ትንታኔ ይቀጥላል ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የሱዳን ወታደሮች በዳርፉር ክልል በሺዎች የሚቆጠሩ ሰዎች ላይ ኬሚካዊ ማለትም መርዛማ መሳሪያ ተጠቅመዋል ይላል በጥቃቱም 250 የሚሆኑ ሲቪሎች ሲያልቁ በመቶ የሚቆጠሩ ትንሽ ልጆችን ጨምሮ ጉዳት ደርሶባቸዋል ድርጅቱ ያወጣው አዲስ ዘገባ ነው ይሄ ዘጋቢያችን ጂል ክሬግ ከናይሮቢ የላካቸውን

አዳነች ፍሳየ ታቀርባለች። ዳርፉር ውስጥ ጀበል ማራ አካባቢ የሚኖሩ ሰዎች ካለፈው ጥር ወር አንስቶ ቆዳቸው ላይ ውሃ የመቋጠርና የመቀረፍ ምልክት ሲያዩ ቆይተዋል። የአይን በሽታም መታወርም ጭምር ታይቷል። ደም ማስታወክና ከባድ ተቅማጥም አለ። እነዚህ ሁሉ ታዲያ ለኬሚካል መሳሪያ መጋለጥ የሚያስከትላቸው በሽታዎች እንደሆኑ፣ መንግሥት የተጠቀመባቸው ኬሚካል መሳሪያዎች ያስከተሉት እንደሆነ አምነስቲ ኢንተርናሽናል ገልጿል።

በኬሚካል መሳሪያው ጥቃት ምክንያት 250 የሚሆኑ ትንሽ ልጆች የሚገኙባቸው ሰዎች ሳያልቁ እንዳልቀሩ የሰብአዊ መብት ተሟጋጅ ድርጅት ጠቁሟል። የምስራቅ አፍሪቃ፣ የአፍሪካ ቀንድና የግሬት ሌክስ የአምነስቲ ኢንተርናሽናል ክልላዊ ስራ አስኪያጅ የሆኑት ሙቶኒ ዋንኪ ኬሚካል መሳሪያ ሲጠቀሙ ስናይ ለመጀመሪያ ጊዜ ነው ብለዋል።

እኛ እስከምናውቀው ድረስ ይህ የመጀመሪያ ጊዜ ነው። በመሬት ያሉትን ከሞት የተረፉትን ሰዎች ስንመለከት በቦታው የተገኙት ተቆጣጣሪዎች እንዳጠኑትም የኬሚካል መሳሪያ ጥቅም ላይ መዋል ስመዘግብ ለመጀመሪያ ጊዜ ነው። አምነስቲ ኢንተርናሽናል ዛሬ ይፋ ያደረገው ዘገባ የሱዳን የጸጥታ ኃይሎች ሆን ብለው ሲቪሎችንና ንብረታቸውን ኢላማ አድርገዋል በጀበል ማራ አካባቢ በሚገኙ 32 መንደሮች ላይ

ጥቅም ላይ እንዳይውል የታገደ ኬሚካል መሳሪያን ተጠቅመዋል ይላል። የአሜሪካ ድምፅ ሬዲዮ ከሱዳን መንግስት ባለሥልጣኖች ምላሽ ለማግኘት ያደረገው ጥረት አልተሳካም። ይሁንና በተባበሩት መንግስታት ድርጅት የሱዳን አምባሳደር አምነስቲ ኢንተርናሽናል ያወጣው ዘገባ መሰረት የሌለው ነው፣ ሱዳን ማንኛውም አይነት የኬሚካል መሳሪያ የላትም ሲሉ ማስተባበላቸውን ሮይተርስ የዜና አገልግሎት ጠቅሷል። አምነስቲ ኢንተርናሽናል በበኩሉ የሱዳን መንግስት በቦታው ሄደን

ለማጣራት ስለማይፈቅድልን ዘገባውን ለማውጣት 235 የሚሆኑ ሰዎችን በስልክ አነጋግረናል ይላል። በአካባቢው ያሉ ሰዎች ከሞት ከተረፉት ሰዎች ጋር በስልክ እንዳገናኙት ድርጅቱ ገልጿል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤትና የሚመለከታቸው ክፍሎች ዳርፉር ውስጥ ምርመራ እንዲያደርጉ አምነስቲ ኢንተርናሽናል ጥሪ አቅርቧል። የሱዳን መንግስትም እንዲህ አይነቱን ጥቃት እንዲያቆምና

ዓለም አቀፍ የረድኤት አገልግሎቶች በጀበል ማራ ተደራሽነት እንዲያገኙ ጥሪ አቅርቧል። ይህ ጉዳይ ትኩረት ማግኘቱ በጣም ጠቃሚ ነው። አፍሪካም ሆነ የተቀረው ዓለም በሱዳን በዳርፉር እና በሌሎች ግጭት በሚካሄድባቸው ቦታዎች ላይ ማተኮሩን የተወ ይመስለኛል። በአውሮፓ ካለው የስደተኞች ቀውስ ጋር በተያያዘ ከሱዳን ጋር መልሶ ለመገናኘት እየተሞከረ ነው።

ይሁንና ኬሚካል መሳሪያን የመጠቀሙ ጉዳይ ሳይቆም መነጋገር አይቻልም። አማጽያን ከ13 ዓመታት በፊት ተገለናል፣ አድልዎም ይፈጸምብናል በሚል ብሶት አመፅ ከጀመሩበት ጊዜ አንስቶ 300 ሺህ የሚሆኑ ሰዎች አልቀዋል። መንግስት ጃንጃዊድ የተባሉ አካባቢውን የሚያምሱ ሚሊሻዎችን በመልቀቅ ምላሽ ሰጥቷል። የሱዳኑ ፕሬዚደንት ዑመር አልባሽር በጦርነት ወንጀል በስብና ላይ ወንጀል በመፈጸም ዳርፉር ውስጥ ደግሞ ፍጅት በማካሄድ

በዓለም አቀፍ የወንጀል ችሎት እንደሚፈልጉ የሚታወቅ ነው። ፕሬዚዳንቱ ግን ክሱን አስተባብሏል። እስካሁን ባለው ጊዜም ከመታሰር ድነዋል። መጽሔት ይቀጥላል። እንደ አውሮፓ አቆጣጠር መስከረም 11 2001 ለተፈጸመው የሽብር ጥቃት የተጎጂዎች ቤተሰቦች በሳውዲ አረቢያ መንግሥት ላይ ክስ መመስረት እንዲችሉ

የዩናይትድ ስቴትስ የተወካዮች ምክር ቤት ማጽደቁን ቀደም ሲል በዜናም ገልጠናል። ህጉን በስልጣናቸው ውድቅ እንደሚያደርጉት ፕሬዚዳንት ባራክ ኦባማ ዝተው የነበረ ቢሆንም ታዲያ ምክር ቤቱ ህጉን ያስተላለፈበት የድምፅ ብዛት ያንን የፕሬዚዳንቱን ስልጣን ማቆም የሚችል ሆኗል። ባራክ ኦባማ

በፕሬዝዳንታዊ ስልጣናቸው ያሳለፉት ህግ በኮንግረሱ ውድቅ ሲደረግ የትናንቱ የመጀመሪያ መሆኑ ነው። የአሜሪካ ድምፁ ማይክ ቦውማን ዘግቦበታል። ሶሎሞን ክፍሌ ያቀርበዋል። ህግ አርቃቂዎቹ በአሜሪካ ምድር የሽብር ጥቃት እንዲካሄድ ባገዙ ወገኖች ላይ ክስ መመስረት እንዲቻል የወሰኑት በከፍተኛ የድምፅ ብልጫ ነው። ከዚህ ውሳኔ የደረሱትም ከመስከረም አንዱ 1994 ዓ ም ጥቃት 15 ዓመታት በኋላ መሆኑ ነው። የህጉ ደጋፊዎችም በዚያ ጥቃት ዘመዶቻቸውን ያጡ ናቸው።

ዲሞክራቱ የኮኔክቲከት ክፍለ ግዛት ሴናተር ሪቻርድ ብሉመንተል ሲናገሩ፣ እነዚህ ቤተሰቦች ዘመዶቻቸውን እንደገና መመለስ አይችሉም፣ ጥቃቱን ያደረሱት ግን ለፍርድ ቀርበው የማየት መብታቸው ሊከበር ይገባል ብለዋል። ሪፐብሊካኑ የቴክሳስ ሴናተር ጆን ኮርንን በበኩላቸው

ሕጉ መንግሥታትን ጨምሮ በዩናይትድ ስቴትስ ምድር ላይ የሽብር ጥቃቶች እንዲካሄዱ ለረዱ ወገኖች ጠንካራ መልእክት ያስተላልፋል። ለሰለባዎቹ መልስ ይሰጣሉ፣ ስለ ሟቾችና ስላወደሟቸው ንብረቶች ካሳ እንዲከፍሉ ያደርጋል። የዋይትሃውስ ቤተ መንግሥት ኮንግሬሱ የወሰደውን እርምጃ በመቃወም በውጭ ያሉ አሜሪካውያንን ደህንነት ለአደጋ ያጋልጣል ሲል ተከራክሯል።

የቤተ መንግሥቱ ቃል አቀባይ ጆሽ እርንስት።

ዩናይትድ ስቴትስ ከየትኛውም ሀገር በበለጠ ሁኔታ በዓለም ዙሪያ ከሚገኙ ሀገሮች ጋር ጥልቅ ግንኙነት አላት። ስለዚህ በሌሎች ሀገሮች ከመከሰስ ነፃ ማውጣት በሚችሉ መብቶች ላይ ሌላ ተጨማሪ ልዩነት ማቅረብ ዩናይትድ ስቴትስን በዓለም ከማንኛውም ሌላ ሀገር የበለጠ ስጋት ውስጥ ይከታታል። አብዛኞቹ በምክር ቤቱ ያሉ ከፍተኛ የፕሬዝደንቱ ደጋፊዎች ግን በአቋማቸው ጸንተዋል።

የሜሪላንዱ ዴሞክራት ሴናተር ቤን ካርድን አንዱ ናቸው። አሸባሪዎች ለፍርድ እንዳይቀርቡ ከለላ የመስጠቱ አደጋ ሌሎች አገሮች ሕጉን አስመልክቶ ሊሰጡ ከሚችለው ምላሽ የከበደ ነው። በመስከረም አንዱ ጥቃት ከተሳተፉ 19 አሸባሪዎች 15ቱ የሳውዲ ዜጎች ናቸው። የተጎጂዎች ቤተሰቦች በሳኡዲ መንግሥት ውስጥ የሚሰሩ አንዳንድ ባለሥልጣናት

ለአሸባሪዎቹ እርዳታ ሰጥተዋል ብለው ያምናሉ። ሳዑዲ አረቢያ ግን በዚያ ጥቃት ውስጥ ምንም ሚና እንዳልነበራት ገልጻ ሕጉ ካለፈ ዋጋ እንደሚያስከፍል አስጠንቅቃለች።

አድማጮች የመጽሔትና የትንታኔው ርዕሶች ያደመጣችሁ፣ እዚህ ግድም ከእናንተ ከአድማጮች የደረሱን አስተያየቶች ነው የምናሰማው። በ2022059942 የውስጥ መስመር 14 ከደረሱን ውስጥ ለምሽቱ ተከታዩን እንስማ።

ሀያት መብረት፣ ሶስት ሰዎች በቀረቡት በዶክተር መራራ ጎዴና፣ አቶ ልደቱ አያሌው እና በአቶ ታምራት በቀረበ አስተያየት አንዳንድ ትችቶች ማስደመጥ መስጠት ትፈልጋለሁ። እውነት እህዋት በክልሎቹ ውስጥ አልቃ ይገባል ለሚለው ተንሸራቶ በአዴን የአማራን ህዝብ ይወክላል አይወክልም በአዴን

ኢትዮጵያ የአማራ ፍላጎት የተቋቋመ ነው የሚለውን አንዳንድ አስተያየት መስጠት እፈልጋለሁ። ሱዳን በነበርኩበት ጊዜ ይሄድን ነበር የሚባለው ይሄድን ደግሞ ከአንዳንድ አባላቶች ጋር ስሰማ እንደነበረው የሚበትኑት ወረቀት እንትን ማስረጃ እንደነበረው ለመላው ኢትዮጵያ ሲታገር የነበረ ድርጅት እንጂ ለአማራ ብቻ ብሎ እንዳልነበረ የሚታወቅ ነው። ሆኖም ግን የስልጣን አጋር ለመሆንና ከህወሓት ጋር አብሮ ስልጣን ለመብላት ስለፈለገ

ራሱን ብአዴን ብሎ የተሰለፈ እና ህወሓት ለአማራ ህዝብ በስጦታ የፈጠው ነው ማለት ይቻላል። ሲታገሉም በጎንደርም ሆነ በወሎ ለአማራ ህዝብ ብሎ ሳይሆን ለመላ ኢትዮጵያ ብሎ እንደነበረ ይታወቃል። አይ ቢዎች እንደምን አላችሁ? ዘውትር ለምታቀርቡት ሚዛናዊ የሆነ ዘገባችሁ ከልብ ከልብ እናመሰግናለን። ባለፈው ጊዜ በወለጋ ልጃቸው ስለሞቱ እናት

በተከታታይ ዘግባችሁ ነበረ። ነገር ግን በወቅቱ የመንግስት ቃል አቀባይ ጉዳዩ ሐሰት መሆኑን ዘግቦ ነበረ። ሁል ጊዜ በእውነቱ የእኛ ባለስልጣኖች እና ቃል አቀባዮች በሚቀርቡበት ጊዜ እፍረት ይሰማናል። ምክንያቱም ዘወትር እነሱ የሚያቀርቡት በውሸት ላይ የተመሰረተ ዘገባ በመሆኑ ዜናችንም።

ብዙውን ጊዜ ሚዛን አልባል እንዲሆን ለማድረግ ጥረት ሲያደርጉ ይታያሉ። አሁንም የኮንሶንም የአማራንም የኦሮሞንም አጠቃላይ በሀገሪቷ ያለውን ሁኔታ የሚጠየቁ ባለስልጣኖች አንድም ቀን እውነት ተናግሮ የማያውቁ በመሆኑ ሁል ጊዜ እኛ የዛች ሀገር ዜጎች እንድንሸማቀቅ ያደርጉናል። ዘወትር በውሸት የተሞሉ ናቸው እና ብቻል ብቻል እናንተ ከአካባቢው የአካባቢውን ሰው

ጠይቃችሁ ዜናዎችን ብትሰሙ የተሻለ ይሆናል እላለሁ። ከልብ ከልብ አመሰግናለሁ።

አዲሱ እዚህ ግድም ጥቂት ሙዚቃ ለማጫወት ፋታ የተገኘ ይመስላል። ሙዚቃ አይመስልም? መርጣል የተመረጠው ሙዚቃ ይመስለኛል። የማዲንጎ አፈወርቅ ዜማ ነው። በሉ እንጂ

የማዲንጎ ነው ያልከኝ? ብላ እኔ ማዲንጎ ተመርጧል ብዬ ነበረ። ንጉሱ ያጫወተልን የቴክኒክ ችግር ነው እያለን ነው። የማዲንጎን በእጁ ይዟል። ወደዛው ነው የምንመጥሩ ነው። ሌላ ምትክ ማግኘቱም ጥሩ ነው።

ከተገኘ ወደ ኋላ ላይ የቴክኒክ ችግር ገጥሞት ነው። አንተ ጥሩ ሙዚቃ መርጠህ ነበር። ለማንኛውም እሱ

ትራራ መጠረች ነበረች የሰማችኋቸው እናመሰግናለን አድማጮች። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የውይይት ክፍለ ጊዜ ላይ ደርሰናል። ውይይቱ ወቅታዊ ጉዳይ ነው እንደምትገምጡት። አሉላ አንተ ያዘጋጀኸው ሆኖ እስኪ ትንሽ ማብራሪያ

ልክ ነው። አዲሱ ሰዓታችን የቴክኒክ ብልሽት ሲገጥም እንደሚሆነው ሁሉ አንድ ሙዚቃ ላልተፈለገ ሰዓት ወስዶብናል። ስለዚህ ፈጠን ፈጠን እላለሁኝ በወቅታዊ ጉዳዮች ዙሪያ ባለፈው ሳምንት ጀምር ነው በምጥን ዝግጅት ያቀረብ ነው ፕሮግራም ነው አሁን የሚከተለው ታዲያ፣ በዚህ ፕሮግራም ላይ እንግዶቻችን ራሳቸውን ያስተዋወቁበትን ነው ማስቀድሙ። እኔ በሱ ገብረ እግዚአብሔር ይባላለሁ። የምኖረው ዳላስ ቴክሳስ ነው። ምሰራው ሞርጌጅ ባንከር ነው የሚሉት እዚህ ሀገር እና በጥቅሉ

ቤት መግዛት ለሚፈልጉ ሰዎች ብድር የሚያገኙበትን ሁኔታ ማመቻቸት ስራ ነው። ስሜ ብራና ወገዝ ይባላል። በቨርጂኒያ ጠቅላይ ግዛት በዊሊያም ሜሪ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር እና የዲፓርትመንቱ ሊቀመንበር ነኝ። እንግዶቼን አመሰግናለሁ፣ ለትውውቁ ቀደም ብዬ እንደጠቀስኩት ለሰአቱ ሽሚያ ፈጠን ፈጠን ላለው

አንድ ነጥብ በማስታወስ ነው የምንጀምረው። አቶ በትሩ በወቅታዊ የኢትዮጵያ ጉዳይ ግምገማቸው አሁን የሚታየው ሕዝባዊ ተቃውሞ ድንገት የፈነዳ አይደለም ለአመታት ሕዝብ ያነሳቸው ጥያቄዎች መዳፈን ብቻ ሳይሆን ተቃውሞን መግለጽ ወንጀል ተደርጎ በመታየቱ ጭምር እንጂ ያሉበትን እናስቀድም። ድንገት የፈነዳ ነገር አይደለም። አንዳንድ ሰዎች በአንዳንድ ሌላ ሀገሮች እንደታየው በድንገት የተቀጣጠለ አብዮት አይነት አድርገው ያዩታል።

ነገር ግን የኢትዮጵያን ሁኔታ በጥሞና ብንመለከት ለብዙ አመታት በተለያየ ዘርፉ የዜጎች መብት ሲረገጥ ኖሯል ይህም ራሱ ዛሬ እንተዳደርበታለን በሚሉት ህገ መንግስት እንኳ በግልጽ ሆኖ የተቀመጠውን ዜጎች ለመብቶቻቸው ዘብ የመቆምና ጥያቄዎቻቸውን በሰላማዊ መንገድ የማቅረብ መብታቸውን ራዲዮና በጋዜጣ እንዳያቀርቡ ፕሬሱ በልጓም ተይዟል ይሄ ሁሉም የሚያውቀው ነገር ነው

በሰላማዊ ሰልፍ እንዳያወጡ፣ ሰላማዊ ሰልፍ አይፈቀድም። ስለዚህ ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እምቢተኝነት ትግሉ ያደገው። ራሱ ገዢው መንግስት በፈጠረው የፖለቲካው ምህዳር የማጥበብ አባዜ ነው እየነው እኔ በበኩል የማምነው እና ይህንን ለመቋቋም የሰብአዊ መብት ጥያቄ ስለሆነ ንጹህ የሆነ የፖለቲካ ጥያቄም አይደለም

በዚህ ምክንያት እኛ ሙሉ በሙሉ ልንደግፈውና ልናበረታታው የሚገባ ነው ብለን ያመን። አቶ በትሩ፣ በጽሁፋችሁ በአንድ በኩል የመብት ጥያቄ፣ በሌላ በኩል ደግሞ ተገቢ ያልሆነ የመንግስት የኃይል እርምጃ ስትሉ ለኢትዮጵያ ህዝብ በቀጥታ ያላችሁትን ጨምሮ ለተለያዩ ወገኖች በጻፋችሁት ደብዳቤ ዘርዝራችኋል።

ለመሆኑ ቀደም ብለው ዓላማችሁን ባስረዱበት ዝርዝር የገለጻችሁትን የእስካሁኑን ሂደትስ እንደ እንደምን ይገመግሙታል በእውነቱ እስካሁን የተደረገው እንቅስቃሴ በአንድ በኩል የብዙ ዜጎቻችን መስዋዕትነት ስላስከተለ በጣም እናዝናለን፣ በጣም ልባችን ተሰብሯል። በሌላ በኩል ግን ህዝቡ የነበረበትን የፍርሃት ሽባብ በጣጥሶ መብቱን ለማስከበር በቆራጥነት

መነሳቱ የዜጎች መብት ማስከበር የሚቻለው የህዝቦች ሉዓላዊነት ሲኖር ብቻ ስለሆነ ይሄ በጣም የሚያበረታታ ሆኖ አግኝተነዋል እና ይሄም መቀጠል ያለበት ነገር ነው። ነገር ግን በተቻለ መጠን ብዙ መስዋዕትነት ሳይከፈል ህዝቡ ወደሚፈልገው አቅጣጫ እንዲያመራ ለማድረግ የተለያዩ የህዝብ እምቢተኝነት ዘዴዎችን መጠቀም ጀምሯል።

በዚህ ምክንያት ነው ያንን እንደ ምሳሌም የኢኮኖሚ ቀባ የማድረጉን ነገር ያደረግ ነው ለተለያዩ አካሎች ደግሞ መልእክት ያስተላለፍ ነው እነዚህ ሁሉ እጃቸው አለበት። ኢትዮጵያ ውስጥ ላለው ሁኔታ የዓለም አቀፍ ማህበረሰቡም ለመንግስት በሚሰጠው እርዳታ የፖለቲካም፣ የሞራልም የዲፕሎማሲም ድጋፍ ከሚሰጠው የተወሰነ ተጽዕኖ ማድረግ ስለሚችል የእነሱንም አካሄድ ፖሊሲያቸውን እንዲያስተካክሉና

ከህዝቡ ጎን እንዲቆሙ ለማሳሰብ። አሁን ያለውም መንግስት እስከ ዛሬ ድረስ በእውነቱ ይህ ነው የማይባል በደል ህዝቡ ላይ ተፈጽሟል በተለያየ መልኩ። ይሄ ደግሞ ዛሬ፣ ቅድም እንዳልኩት አሁን የመጣ አይደለም። በኦጋዴን የሆነውን፣ በጋምቤላ የሆነውን፣ በኦሮሚያ የሆነውን አሁን ደግሞ በሰሜን ኢትዮጵያ የሚካሄደውን ሁኔታ ስንመለከት ቀጣይነት እንዳለው እንቅስቃሴና

እንደውም የመንግስት ፖሊሲ በሚመልክ በሚመስል መልኩ የተያያዘ ነው። በእስር ቤት ያሉትን ወገኖቻችንን ብንመለከት ከየትኛው አካባቢ ምን ያህል ሰው የዛ ሰለባ እንደሆነ ስንመለከት አካሄዱ ሁሉ በፖሊሲ ደረጃ ተቀርጾ የሚተገበር ይመስላል እና ይሄ ለአንድ ሀገር በጣም አደገኛና አሳሳቢ

አገሪቱ መኖር ጥርጣሬ ውስጥ እስከማስገባት ድረስ ሊደርስ የሚችል በመሆኑ ከፍተኛ ስጋት አሳድሮበናል። ለተወሰነ ጊዜ ከፋፍለህ ግዛ በሚለው መርህ መሰረት ለመንግስት ተመችቶት ይሆናል። ያን ሀገር እንደሚፈልገው ለማስተዳደር ነገር ግን ሰው ደግሞ በተፈጥሮ የተወሰነ ትዕግሥት አለው ከዛ ደረጃ ሲያልፍ የግፉ ጽዋ ሲሞላ

በግድ ከፍተኛ እንቅስቃሴ ማድረግ ይገደዳል እና አሁን ኢትዮጵያ ውስጥ የምናየው ሁኔታ እዛ ደረጃ ላይ ስለደረሰ የወደፊቱንም ሁኔታ ሕዝብ ወደሚፈልገው ስርዓት የመሸጋገሩ ሁኔታ ሰላማዊ እንዲሆን እነዚህም አሁን ኢትዮጵያ እናስተዳደራለን የሚሉት ወገኖች ይሄንን በጥሞና ተመልክተው ለእነሱም ለድርጅታቸውም የሚበጀው በሰላም የፖለቲካ ምዳሩን አስፍቶ

ህዝቡ የሚፈልገውን ነገር መቀበል የተሻለ ነው የሚል መልክት ለማስተላለፍ ነው። መልካም ለተለያዩ ወገኖች ያቀረባቸዋቸውን ማሳሰቢያዎች ጠቆመዋል። ለዓለም አቀፉ ማህበረሰብ የሚሆን በስልጣን ላይ ላለው ገዢው ፓርቲ ምናልባት ዶክተር ብርሃኑ ሊገቡ ይችላሉ እዚህ ጋር ለገዢው ፓርቲ ከቀረቡ ሁለት ጥያቄዎች አንዱ ከቀደመው ስርዓት ጭምር ትምህርት ሆኗችሁ እንደ ማንኛውም ዜጋ ቀጣይ መንገዳችሁን ልትመሩ የሽግግር መንግስት

ለሚቋቋሙበት ሁኔታ ራሳችሁን በቅንነት አዘጋጁ የሚል አይነት ጥሪ ታቀርባላችሁ። የሰላም የእውነት እና እርቅ ሂደቱም እንዲጀምር ሁኔታዎችን እንድትፈቅዱ የሚል አለ። ከአጣብቅኙ መውጫ ስትሉ በጥሪያቸው ያስቀመጣችኋቸውን አበይት ነጥቦች እንመልከት። በተጨባጭ ምን አይነት አቅጣጫዎችን ነው እየጠቁማችሁ ያላችሁት? ዶክተር ብርሃኑ። እንደተባለው የአሁኑ ሁኔታ ከቀጠለ መንግስትም በለው ካለ ህዝቡም እንቢተኛነቱን ከቀጠለ

ብዙ መበጣበጥ እንደምታመራ ጥርጥር የለንም እና ይሄ ደግሞ አጥፍቶ መጥፋት ለገዢው ፓርቲ አይሆነውም፣ ለኢትዮጵያ ህዝብም አይሆንም እና ብሱ ላይ ትልቅ ስጋት አለን እና ከዚህ አጣብቂኝ እንዴት አገሪቱ ልትወጣ ትችላለች? ሌሎችም ሀገሮች በተመሳሳይ ሁኔታ ይህን ነገር የተወጡት አሉ እና ከእነሱስ ምን እንማራለን ብሎ መጠየቁ ተገቢ ነው። ይሄ አይንህን ላፈር የሚል አቋም አግባብ ያለው አቋም አይመስለኝም።

ምክንያቱም አንህን ላፈር የተባለ እንደዚህ በትልቅ የታጠቀ መንግስት፣ እስከ መጨረሻው ድረስ አጥፍቼ ሞታለሁ ማለቱ ሁለተኛ፣ ሌሎች ብዙ ህዝቦች አሉ ወደውም ሆነ ተገደው ይህን መንግስት የሚደግፉት፣ እነሱም በዚህ ላይ ተጠቃለው ብዙ እልቂት ሊመጣ ይችላል እና እሱም አያስፈልግም። ለዚህ ነው አንደኛ ህዝቡ ወደ ሽግግር መንግስት እንዲያይ የቀን በቀኑን ትግል ብቻ ሳይሆን መፍትሄ እንዳለ ከወንዙ ባሻገር የተሻለ ምርጫ እንዳለ እንዲያይ

የሽግግር ጥያቄ በአእምሮ ውስጥ ጎልቶ እንዲታይ የሚል አስተሳሰብ አለን። ይሄ ሽግግር ደግሞ ወንዝ ስንሻገር ብዙ አደጋ አለ። መንግስት ድንገት ሊፈርስ ይችላል፣ ወይም አስታራቂ የሆነ የውጭ ሀይል ሊገባ ይችላል እና የተለያዩ መልክ ነው መንግስት የሚፈርሰው ና አንዳንዱ ለሽግግር ያመቻል፣ አንዳንዱ ደግሞ ሽግግሩን ያባብሰዋል። ስለዚህ አንዱ መንገድ እርቀ ሰላም ያለበት እውነትን የማይሸሽግ

ትሩዝ ኤንድ ሪኮንሲሊሽን ፕሮሰስ የሚባለው እንደዛ ከሁሉም ከህብረተሰቡ የተውጣጡ የጎበዝ አለቆች እንበላቸው፣ ሽማግሌዎች እንበላቸው፣ የሀይማኖት መሪዎች እንበላቸው፣ ተውጣተው እውነቱን ህዝቡ እስካሁን ድረስ የደረሰበት ግፍ ምንድን ነው? ማን ነው ያደረሰበት? የትኛው ነው ይቅርታ የሚደረግለት? የትኛው ነው መጠነኛ ቅጣት የሚሰጠው? ምህረትና ቅጣት ያመዛዘነ ፍርድ የሚሰጠው የእርቀ ሰላም ይዘት ነው።

እና ይሄ እርቀ ሰላም ሁሉንም ኢትዮጵያውያን ያጠቃልላል። ጨቋኙን፣ ተጨቋቹንም ያጠቃልላል። እና በደቡብ አፍሪካም በሌሎቹም ቦታ ይ በኮሎምቢያ አሁን የምናየው እንደዛ አይነት ይዘት ነው። እና ያው ከኢትዮጵያ ሁኔታ ጋር ተሳስሮ የሽግግር ስርአቱ አንዱ ምሰሶው የእርቀ ሰላምና የእውነት መርማሪ ኮሚሽን ይቋቋም የሚል እኔ በተለየ የግሌ አስተሳሰብ አለኝ። ይህን ለማድረግ ግን አሁን መሰራት ያለባቸው ቅድመ ሁኔታዎች አሉ።

አንደኛው እንደሚመስለኝ በመጀመሪያ ደረጃ የፌዴራል ፖሊስ፣ በተለይ አሁን ደግሞ የመከላከያ ሰራዊት እነዚህ በሙሉ ከመንገድ ሊወጡ ወደ ጦር ሰፈራቸው እንዲሄዱ መደረግ አለበት። ህዝቡን ያው ተራው ፖሊስ ጸጥታ እንዲያስጠብቅና ህዝቡ ደግሞ የለውጥ ተስፋ መኖር ሲረዳ፣ በራሱ ዲስፕሊን ብጥብጥ ውስጥ እንደማይገባ እናውቃለን። እና ይሄ አንዱ ትልቁ እርምጃ ይመስለኛል። ሁለተኛው የፖለቲካ እስረኞችን

ካለምንም ቅድመ ሁኔታ መፍታት ይሄ ደግሞ ተአማኒነትና ለማግኘት ኮንፊደንስ ቢልዲንግ የሆነ እርምጃ ነው መንግስት ይሄን ካደረገ ለወደፊቱ ለሚሰጠው ፍርድ ይሄን ደግሞ እንዲገነዘበው ያስፈልጋል እና ሶስተኛው የአሁን ያለውን የውሸት ፓርላማ አፍርሶ በብሔራዊ በጎበዝ አለቆች ሁሉም የተውጣጣ ጉባኤ ወይም ናሽናል ዩኒቲ ካውንስል የሚባል ቢቋቋም

ይሄ ኃይል ሀገሪቱን አረጋግቶ ለወደፊት መቢ ሁለት ዓመት ሶስት ዓመት ያህል የሚቆይ የሽግግር ሸንቆ እንዲቋቋም ፈር ሊቀድና መንገድ ሊቀድ ይችላል። ከዛ በኋላ እንግዲህ አዲስ ህገ መንግስት ሲጻፍ የምርጫ ስርዓት ምን ይሆናል፣ የሀገሪቱ ያገዛዝ ፍፍል ምን ይሆናል? እነዚህ ከባድ ከባድ ጥያቄዎች፣ አሁን ይሄ በፓርቲ ስምና በመንግስት ስም በግል አባሎች በካድሬ ስም ሲዘርፍ የነበረው ሀብት ምን ይሆናል

እነዚህ የቁጥጥር አውታሮች እንዴት ነው የሚያዙት? እነዚህ እነዚህ ጥያቄዎች ሁሉ መነሳታቸው እነዚህ ካልተነሱና መፍትሄ ካልተሰጣቸው ምርጫ ማካሄድ እንደውም ህዝቡን የበለጠ ማበጣበጥ ስለሆነ የሚያረጋጋ የሽግግር ስርዓት ያስፈልጋል። እና የፖለቲካ ኃይሎች የሲቪክ ኃይሎችና አገር ወዳድ ግለሰቦች ድሮ ባረጉትም አሁን በይድረስ ድረስ በዚህ ላይ ምክር እንዲሰጡ በዚህ ላይ የሀሳብ እንዲያቀርቡ

እና ኢትዮጵያዊነት እኛ ራሳችን እነዚህን ስብስቦች ለመርዳት ፈቃደኛ እንደሆን ያው በመግለጫችን ያስረድተናል። ዶክተር ብርሃኑ ባለው ላይ ይሄ አሁን ካለንበት አጣብቂኝ የመውጫውን ዘዴ በሚመለከት በእኛ በኩል መሰረታዊ ነው ብለን የምናምነው ሁሉም በኢትዮጵያ ጉዳይ ያገባናል የሚሉ ኃይሎች የህዝቡን የበላይነትና ሉዓላዊነት በህግ ደግሞ የመገዛትን

አስፈላጊነት እነዚህን ሁለት መሰረታዊ ነገሮች ሊቀበሉ ይገባል። አሁን ካለውም መንግስት ጨምሮ ማለት ነው። ይህንን ከተቀበሉና የኢትዮጵያን ደግሞ እንደ ሀገር መቀጠል ካመኑ በእኛ በኩል ማመቻቸት የምንፈልገው እነዚህ በፖለቲካው በኩል የብዙ ዘመን ልምድ ያላቸው ጥናቶችም ያካሄዱ የራሳቸውን ለኢትዮጵያ ይበጃል የሚሉትን ፕሮግራሞች ያዘጋጁ ኃይሎች ተገናኝተው

በወንድማማችነት ኢትዮጵያን በማዳን መንፈስ ተነጋግረው ኢትዮጵያ እንዲህ አይነት አዙሪት ውስጥ ዳግመኛ እንዳትገባ በሚያስተማምን መልኩ የሚያዋጣን የሽግግር አካሄድ ይሄ ነው ብለው እንዲስማሙ ሁኔታዎችን ማመቻቸት፣ እንዲግባቡ መገፋፋት፣ እንዲገናኙ ማድረግ የሚለው ላይ ነው የምናተኩረው። ከዚያ በኋላ እንግዲህ ዶክተር ብርሃኑ ያለውም ሌሎችም ያልተነሱ ነገሮች

እነዚህ አካሎች እየተነሱ ውይይት ተደርጎባቸው ይጠቅማሉ የሚባሉት እያዛሉ እና በዚያ ሂደት ኢትዮጵያ በሰላም ወደ ሁሉን ያቀፈ ፍትህ የነገሰበት ሁሉም ዜጋ መብቱ ተከብሮለት በየትኛውም የኢትዮጵያ ክፍል መስራትና መኖር የሚችልበትን ሁኔታ የሚፈጥር ስርዓት ይመሰረታል ብለን ነው ተስፋ የምናደርገው። ህዝቡም የሚታገለው ለዚያ ነው ብለን ነው የምናምነው።

ውይይት የኢትዮጵያ ወቅታዊ ጉዳይ እያነጋገረ ነው። አድማጮቹ፣ ውይይቱ ተጀመረ እንጂ አልተቋጨም። የመፍትሄ አማራጮቹ ጊዜያዊና ዘለቄታ የምንመለስባቸው ይሆናሉ። በነገው ምሽት ጠብቁን። አሁን ከአዲስ አበባ ወደ ደረሰን ሌላ ዘገባ ባለፉት ሁለት ዓመታት ከፍተኛ እድገት እንዳስመዘገበ የተገለጠለት የኢትዮጵያ ኢኮኖሚ በመጪዎቹ ሁለት ዓመታት መቀነስ እንደሚያሳይ

የአፍሪካ ልማት ባንክና የተባበሩት መንግስታት የልማት ፕሮግራም ትንበያ አመለከተ። ለዚህ ምክንያቱ በኤልኒኞ የተከሰተው ድርቅ መሆኑም ተገምቷል። ወቅታዊው የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያ የፋይናንስና የኢኮኖሚ ትብብር ሚኒስትር ዴታ ተናግረዋል። እስክንድር ፍሬው ነው ዘገባውን የላከልን።

ዛሬ ይፋ የተደረገው ሪፖርት የአፍሪካ ሀገራት ያለፉት ሁለት ዓመታት እድገትና የመጪዎቹ ትንበያ የተካተተበት ነው። ደካማ ዓለም አቀፍ ኢኮኖሚ፣ አነስተኛ የአህጉሪቱ ምርቶች ዋጋና፣ በአንዳንድ አካባቢዎችም አስቸጋሪ የአየር ሁኔታ እያጋጠመም ቢሆን የአፍሪካ ኢኮኖሚ በጥሩ ሁኔታ መቀጠሉ ተመልክቷል። አማካኝ ዓመታዊ ምርት በ2015 ዓ ም በ3.6 በመቶ ማደጉ

ይህም ከዓለም አቀፉ አማካኝ ከሶስት ነጥብ አንድ በመቶ የተሻለ መሆኑ ተገልጿል። በኢትዮጵያም እንደ አውሮፓውያን አቆጣጠር የ2014ና 15 እድገት ከፍተኛ መሆኑ ተጠቅሷል። የያዝ ነውን ጨምሮ በመጪዎቹ ሁለት ዓመታት ግን እድገቱ እንደሚቀንስ ነው በተባበሩት መንግስታት የልማት ፕሮግራም የኢኮኖሚ ባለሙያ በሆኑት ኃይሌ ክብረት የቀረበው ሪፖርት ያመለከተው።

ሪፖርቱ የሚያተኩረው ባለፉት ሁለት ዓመታት ላይ ይፋ የእድገት መጠንና የቀጣይ ሁለት ዓመታት ትንባያ ላይ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 የኢትዮጵያ እድገት 10.3 በመቶ ነበር። በ2018 ዓ ም ደግሞ 10.2 ነበር። በጣም በሚያስደንቅ ሁኔታ ያደገ

አሁን ይፋ የተደረገው ትንበያ ግን ይህንን እድገት እየቀነሰ እንደሚመጣ ያሳያል ለመጪዎቹ ሁለት ዓመታት 8 ነጥብ 1ና 7 ነጥብ 7 ከመቶ ይሆናል እድገቱ የዋጋ ግሽበቱ ግን ባለፉት ሁለት ዓመታትም ሆነ በቀጣዮቹ ሁለት ዓመታት በአንድ አሃዝ ላይ የተወሰነ ይሆናል እናም ኢትዮጵያ በ2014 ና 15 ከፍተኛ እድገት አሳይታለች በ2016 ና 17 ደግሞ መቀዛቀዝ እናያለን

በዋነኛነት በልኞ በሌሎችም ምክንያቶች ይህኛውም እድገት ግን ከምስራቅ አፍሪካ አማካይ በጣም የተሻለ ነው። የኢኮኖሚ እድገቱ እንዲቀንስ የሚያደርጉት ሌሎች ምክንያቶች ምን እንደሆኑ ባለሙያው አልጠቀሱም። ወቅታዊው የፖለቲካ ሁኔታ ከእነዚህ ምክንያቶች አንዱ እንደሆነ የተጠየቁት የኢትዮጵያ የፋይናንስና ኢኮኖሚ ትብብር ሚኒስትር ዴታ አህመድ ሺዴ ግን አሉታዊ መልስ ሰጥተዋል። ግሮዝ ኢምፓክት

በወቅታዊ የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ በአገልግሎት ዘርፍ ላይ፣ በኢንቨስትመንት በማኒፋክቸሪንግ በምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። በዚህ መልኩ ነው መታየት ያለበት። የወቅቱ የፖለቲካ አለመረጋጋት በእድገታችን ትንበያ ላይ ተጽዕኖ የለውም።

ይህም ሆኖ ትንበያው የአዘጋጆቹን እይታ ብቻ የሚያንጸባርቅ መሆኑን ነው ሚኒስትር ዴታው ያስረዱት። በነገራችን ላይ ይህ ትንበያ ያዘጋጁት ሰዎች እምነት ነው የሚያንጸባርቀው የእኛን መንግሥት አስተሳሰብ አይደለም። ስለዚህ ሁለት አገሮች ትንበያቸው ላይ ተጽዕኖ አሳድረዋል።

በደንብ የምናውቃቸው ነገሮች አንደኛው የኤልኒኞ ተጽዕኖ ላይ ያላቸው እይታ፣ ሁለተኛው ደግሞ ከዓለም አቀፍ ፍላጎት አንጻር ያላቸው እይታ ናቸው። የነዳጅ ዋጋ በመቀነሱ በርካታ የአፍሪካ ሀገሮች ተጎድተዋል። ስለዚህ ለአፍሪካ ምርቶች ያለው ፍላጎትን በተመለከተ አጠቃላይ ምልከታው ዝቅተኛ ነው። በትንበያው ላይ ተጽዕኖ ያሳደሩት ሁለት እይታዎች እነዚህ ናቸው።

በአፍሪካ ልማት ባንክና በተባበሩት መንግስታት የልማት ፕሮግራም ይፋ የሆነው የኢትዮጵያ እድገት ትንበያ በዓለም አቀፉ የገንዘብ ድርጅት አይኤምኤፍ እየቀረበ ካለው ከፍ ያለ፣ በመንግስት እየተገለጸ ካለው ግን ያነሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። በዚሁ ርዕስ ላይ ነው የምንቆየው የኢትዮጵያ ምጣኔ ሀብት እድገት ትንበያዎችና ወቅታዊ ድርቅ እንዲሁም ህዝባዊ እንቅስቃሴዎች የሚፈጥሯቸውን ተጽዕኖዎች

የምጣኔ ሀብት ተሳትፎና ተጠቃሚነትን በተመለከተ ኢትዮጵያ ውስጥ የመንግስቱ ደጋፊዎች ባለ ሀብት የሚያደርግ ስርአት ተፈጥሯል የሚሉት ሄሪቴጅ ፋውንዴሽን የተባለ የጥናት ተቋም እየገለጻቸው ናቸው። የአለም ባንክ በበኩሉ ባወጣው መግለጫ አጠቃላይ የአፍሪካ ምጣኔ ሀብት እድገት ወደ አንድ ነጥብ ስድስት ከመቶ

ተቀዛቅዞ እንደሚቀጥል አስታውቆ ኢትዮጵያ፣ ሩዋንዳና ታንዛኒያ ከስድስት በመቶ በላይ እንደሚያድጉ አስታውቋል። የኒውስ ማጋዚን ወቅታዊ የኢትዮጵያ ምጣኔ ሀብት ትንታኔ ይመለከተዋል።

አይኤምኤፍ ያደረገውን ዘገባ አይቻለሁ፣ ዓለም ባንክም ያደረገውን፣ ሌሎችም አሉ። ከነዚህ ውጭ ደግሞ ሌሎች ማየት ያለብን ድርጅቶች አሉ። ለምሳሌ ሄሪቴጅ ፋውንዴሽን በነጻነት በኩል የሚያደርገው ዘገባ፣ ኦክላንድ ኢንስቲትዩት በቅርቡ ያወጣው ዘገባ፣ ሌሎችም አሉ። በኢትዮጵያ ውስጥ ላለፉት አሁን አስር ወር ሊሆን ነው በኦሮሞያና ባለፉት ሁለት ወራቶች በአማራው ክልል በሚባለው

ምንም እርጋታ እንደሌለ ይታወቃል። ለምሳሌ ገበያን ብንወስድ ሰው በቤቱ እገባ የኢኮኖሚ እገባ በሚያደርግበት ጊዜ ገበያ የለም ማለት ነው። መንገዶች ሲዘጉ እንቅስቃሴ የለም ማለት ነው። የኢኮኖሚ እንቅስቃሴ የለም ማለት ነው። እንግዲህ ኢትዮጵያ የመጀመሪያ ሀገር መሆኗ ነው። የፖለቲካ ህውከት በኢኮኖሚ ላይ ጫና የለም ተብሎ ሲነገር የመጀመሪያ ጊዜ መሆኑ ነው።

ጫና አለ ብዬ እከራከራለሁ። መዋቅራዊ የሆኑ ችግሮች እኮ ኢትዮጵያ ውስጥ አሉ። ለምሳሌ የስራ እድል ምን ያክል ተፈጥሯል ብለን ብንጠይቅ፣ በአመት ኢትዮጵያ የስራ እድል መፍጠር ያለባት ሁለት ነጥብ አምስት ሚሊዮን ወጣቶችን የመቅጠር እድል መፍጠር ይኖርበታል ማለት ነው። ስለዚህ የእርሻው ክፍል ዘመናዊ ካልሆነ የኢንዱስትሪ ክፍሉ እያደገ ካልሄደ

የት ነው እንጂ ይሄ የስራ እድል ለወጣቶች የሚፈጠረው? አብዛኛው የኢትዮጵያ ሕዝብ እኮ ወጣት ትውልድ ነው እና እኔ በጣም የሚያሳስበኝ ምንድን ነው የፖለቲካው ችግር በኢኮኖሚ ላው ጫና የለውም ከተባለ ችግሩን ለመፍታት አንችልም የሚል ግንዛቤ ላይ እደርሳለሁ። ሄሪቴጅ ፋውንዴሽን ያቀረበውን ዘገባ ብናየው እድገቱ ፍትሐዊ አለመሆኑን

ዘላቂነት የሌለው መሆኑን የተዛባ መሆኑን ያሳያል። ይሄን ከየት አመጣችሁት ብሎ መጠየቅ አስፈላጊ ነው። መረጃ አለ ወይንስ መረጃ የለም ብሎ መጠየቅ አስፈላጊ ይመስለኛል። ነገር ግን ወጣቶች በሚጠየቁበት ጊዜ፣ በየቦታው በከተማ ውስጥ ያሉ ወጣቶች ተምረው የስራ እድል የሌላቸው መሆኑ

ይናገራሉ። ራሳቸው ወጣቶቹ ይናገራሉ፣ ቤተሰቦችም ይናገራሉ እና

ይሄ የለም ብሎ መናገር በጣም ያሳፍራል፣ ያሳፍራላችኋል እኔ እንደሚመስለኝ። ምክንያቱም እነዚህ ወጣቶች ናቸው እኮ ሊፈጥሩ የሚችሉት እነዚህ ወጣቶች እኮ ናቸው እድል ካላቸው ስራዎችን የሚፈጥሩ የስራ እድልን የሚፈጥሩ ኑሯቸውን አሻሽለው በአገራቸው ለመኖር የሚችሉ አገራቸውን ከአደጋ ለመከላከል የሚችሉ እኮ እነዚህ ወጣቶች ናቸው። በአሁኑ ወቅት በባህር ዳር፣ በአዋሳ

በሌሎች ቦታዎች በኦሮሞ ክልል በአብዛኛው የኦሮሞ ክልል በአብዛኛው የአማራ ክልል የስራ እድል እንቅስቃሴ የለም። የኢኮኖሚ እንቅስቃሴ የለም። ነጋዴዎች ለመንግስት፣ ልጆቻችን እየገደላችሁ እኛ ግብር አንከፍልም የሚባሉበት ሀገር እኮ ኢትዮጵያ ነው። እና እኔ አስቸጋሪ ሆኖ የማገኘው ምንድን ነው? እርግጥ ነው የኢኮኖሚው እድገት

መሰረታዊ የሆኑ ልማቶችን እንዳስገኘ ከዚህ በፊት በቃለ መጠይቆች ላይ እንደማምን ተናግሬያለሁ። መንገዶች ተሰርተዋል፣ ፎቆች ተሰርተዋል፣ ከተሞች ተስፋፍተዋል፣ ይህ ሁሉ ግድቦች ተሰርተዋል፣ ይህ ሁሉ የሚያከራክር አይደለም። ግን ይሄ መሰረታዊ የሆኑ ችግሮችን የሰብአዊ ችግሮችን

የመኖር አለመኖር፣ የመብላት አለመብላት፣ በአገር ውስጥ እንደ ልብ የመንቀሳቀስ እድሎችንን ፈጥሯል አልፈጠረም የሚለው በገሀድ በሀቅ አሉታዊ የሆነ መልስ ነው ሊሰጠው የሚገባውና የሚገባውም ይሄ ነው። ዶክተር አክሎግ እንግዲህ የኢትዮጵያ የገንዘብና የኢኮኖሚ ትብብር ሚኒስትር ደኤታ የሰጡትን እስኪ እናሰማችሁ ከረንት ሲቹኤሽን

The the and the ወቅታዊው የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ በአገልግሎት ዘርፍ ላይ በኢንቨስትመንት በማኒፋክቸሪንግ ላይ ምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። የወቅቱ ሁኔታ በእድገታችን ትንበያ ላይ ተጽዕኖ የለውም። የለው የኢትዮጵያው የገንዘብና የኢኮኖሚ ልማት ትብብር ሚኒስትር ዴታ

የሰጡት አስተያየት ነው። የእናንተንም አስተያየት ላኩልን። ዶክተር አክሎግ ቢራራ መስመር ላይ አሉ። ዶክተር አክሎግ እንግዲህ በዚህ ሳምንት፣ ባሳለፍነው ሳምንት የኢትዮጵያ መንግስት ጠቀም ያለ ዓለም አቀፍ እርዳታ አግኝቷል። በተለይ ስደተኞችና ፍልሰተኞችን ለማፈናቀል ከአውሮፓ ህብረት እንደዚሁም ከዩናይትድ ስቴትስ መንግስት ጋር አጋር ሆኖ ሊሰራ ተቀምጧል። እና በዛን ጊዜ ያነጋገርኳቸው ኢትዮጵያውያን ሲገልጹ የነበሩት ይህንም መንግስት ለማቆም የሚያስችል የገንዘብ እርዳታ ነው

ሲሉ ነበር። እርስዎ እንዴት ነው የሚያዩት? አመሰግናለሁ። መጀመሪያ አንዲት አንዲት ነገር ለመጨመር ብችል፣ ቅድም ሚኒስተር ዴታው ሲናገሩ የፖለቲካ ህውከቱ በኢኮኖሚ እድገቱ ላይ ምንም ህውከት የለውም ችግር የለውም ብለዋል።

ይሄ ከሆነ ኢትዮጵያ በዘላቂነት ሪዚሊየንት የሆነ ኢኮኖሚ አላት ማለት ነው። ለምንድን ነው እንጂ አስራ ስምንት ሚሊዮን የሚሆን የኢትዮጵያ ህዝብ የምግብ እርዳታ የሚያስፈልገው ብለን ብንጠይቅ መልስ የላቸውም። እሳቸው አሁን የአውሮፓ የጋራ ገበያ፣ አለም ባንክ፣ ዩኬ እና አሜሪካኖች ለዚህ መንግስት የሰጡት ገንዘብ እጅግ በጣም አስደንቆኛል።

አጠያያቂም ነው። ለምንድን ነው አጠያያቂ የሚሆነው በመንግስትና በህዝብ መካከል እጅግ በጣም አደገኛ የሆነ ችግር እንዳለ አለመግባባት እንዳለ ራሳቸው አሜሪካኖችም የአሜሪካን ጋዜጦችም ያው ለመዳሰስ የሚችሉት አልጀዚራ የመሳሰሉት ዘገባ አድርገውበታል። ይሄ ሁኔታ በአገር ውስጥ አለመረጋጋት፣ በአገር ውስጥ በህዝብና በመንግስት መካከል ትልቅ

የከፋ ልዩነት አለ እየተባለ በአሁኑ ጊዜ ለስደተኞች ተብሎ ከአምስት መቶ እስከ አንድ ቢሊዮን ዶላር ድረስ ባለፈው ሳምንት በተባበሩት መንግስታት ዙሪያ በተሰጠበት ጊዜ ምንድን ነው የሚያሳየው? ይሄ ለኢትዮጵያ ህዝብ ማሰብን ያሳያል? አያሳይም። በእኔ በኩል በፍጹም ለኢትዮጵያ ህዝብ ማሰብን አያሳይም። ለምንድን ነው እንጂ በኢትዮጵያ ውስጥ የስራ ዕድል የለም ብያለሁ። ቀደም ምስል ኢትዮጵያ

ስደተኞችን የምታስተናግድ መሆኗ ከዚህ በፊት በተደጋጋሚ ተነግሯል። እንግዲህ ይህች ስደተኞችንን የምታስተናግድ አገር ግዙፍ የሆነ ገንዘብ ሲሰጣት ምንድን ነው የሚሆነው? ይሄ ግዙፍ ገንዘብ ለኢትዮጵያ ወጣቶች ምንም ፋይዳ የለውም። ለኢትዮጵያ ህዝብ፣ ለሚራበው ህዝብ፣ ሸምቶ ለሚኖረው ህዝብ ምንም ፋይዳ የለውም። ስራ እድ የስራ እድል ለሌለው ህዝብ ምንም ፋይዳ የለውም።

ዶክተር አክሎግ እንግዲህ ነጥብ፣ የዲፕሎማቲክ ጥንካሬን ያስገኝለታል ለዚህ መንግስት። እዚህ ላይ ውይይታችንን እዚህ ላይ እናቁመውና ፌስቡክ ላይ አት ቪ አማሪክ በቀጥታ ደግሞ ከእርሶም ጋር የምንወያይበት ይሆናል። ለዛሬው ግን እናመሰግናለን።

የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ የሚያስተላልፈው ስርጭታችን ለዛሬ የተዘጋጀው የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ያሰናገድናችሁ እኔ ያሉ አከብድና ባልደረባዊ አዲሱ አበበ ከአቀናባሪያችን ንጉሥ ታምሬ ከተጠቂ የስርጭት መሐንዲስ ሲራክ እና ከዋና አዘጋጇ ተስታበላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። እኛን ነገ ሶስት ሰዓት ጠብቁን። ደህና ደሩ።